ወደ ዕለቱ አብይ ርዕስ እንሸጋገር። ሃሪኬን ሳንዲ ሕይወት ማጥፋቷ ተዘግቧል። ማዕበሉ ክፉኛ በመታው የምስራቅ ዩናይትድ ስቴትስ የአትላንቲክ ውቅያኖስ አዋሳኝ ስፋት ያለው ቀጣና በሙሉ የኤሌክትሪክ ኃይል ተቋርጧል። በዚህም ከ6 ሚሊዮን በላይ ሰው ለችግርና ለጉዳት መጋለጡ እየተነገረ ነው። ሰለሞን አባተ ዝርዝር አለው። በኒው ጀርሲ፣ በኒው ዮርክ፣ በኖርት ካሮላይና፣ በኮኔክቲከትና ዌስት ቨርጂኒያ ግዛቶች ውስጥ ማዕበሉ እስካሁን ቢያንስ 16 ሰው ገድሏል። ከባዱ ነፋስ ኒውጀርሲ የባህር ዳርቻ ሲደርስ ዝነኛዋን የቁማር መጫወቻና የመዝናኛ ስፍራ የሆነችውን አትላንቲክ ሲቲን የመታው እጅግ ከባድ ዝናብ ያስከተለው ኃይለኛና ግዙፍ ጎርፍ ተወዳጅና ታዋቂ የሆነውን ረዥም የባህር ዳርቻ መንሸራሸሪያ ጎዳና አፈራርሶና አጥቦ ወደ ባህር ወስዶታል። ሳንዲ ከመድረሱ አስቀድሞ አካባቢውን ለቀው እንዲወጡ ተላልፎላቸው የነበረውን ትዕዛዝና ምክር ሳይሰሙ እዚያው በቀሩ የአትላንቲክ ሲቲ ነዋሪዎች አለመታዘዝ ማዘናቸውን የኒው ጀርሲ አገረ ገዢ ክሪስ ክሪስቲ በችግር ውስጥ እያሉ ተናግረዋል። ጥሪና ጉትጎታም የሚያሰሙ ነበር። ከመውጣት ይልቅ ይህንን እዚያው ተቀምጣችሁ ለመጠበቅ የወሰናችሁ የባሪየር ደሴቶች ሰዎችና፣ የኔን ማስጠንቀቂያ ችላ ማለት ይሻላል ያላችሁ የሕዝብ ተመራጮች እንግዲህ ኃላፊነቱ የራሳችሁ ነው። አሁንም ትሰሙኝ እንደሆነ ልቦናችሁን አስገዙና በየምትኖሩበት አካባቢ ወዳሉ ከፍ ያሉ ስፍራዎች ውጡ። ነግቶ ብርሃን እስኪሆን ልንደርስላችሁ አንችልም። እባካችሁ ልቦና ግዙና ደህንነታችሁን ጠብቃችሁ ቆዩ። ማዕበሉ በኒው ዮርክ ማዕከል በሚገኘው የታችኛው ማንሃታን እስከ አራት ነጥብ ሁለት ሜትር ከፍታ የደረሰ ጎርፍ አስከትሎ እንደነበርም ታውቋል። ይህ በታሪክ ተመዝግቦ አያውቅም። በከተማይቱ ውስጥ ትናንት ምሽት ላይ ወደ ሩብ ሚሊየን የሚሆን ሰው የኤሌክትሪክ ኃይል ተቋርጦበት እንደነበረ የኒውዮርክ ከተማ ከንቲባ ማይክል ብሉምበርግ ለጋዜጠኞች ገልጸዋል። በቨርጂኒያና ዌስት ቨርጂኒያ አካባቢዎች ከቀዝቃዛ ነፋስ ጋር የተጋጨው የሐሩር አውራጃው ማዕበል የበረዶ ብናኝ እንዲወርድ አድርጓል። በምስራቅ ዩናይትድ ስቴትስ ዘጠኝ ግዛቶችና ዋሽንግተን ዲሲ አሁንም በአስቸኳይ ጊዜ ሁኔታ ውስጥ ነው የሚገኙት። ፌዴራል የመንግሥት መስሪያ ቤቶች ዛሬም ለሁለተኛ ቀን ዝግ ሆነው ውለዋል። የህዝብ ማመላለሻ አገልግሎቶች ሀብቶች ሁሉ እንደተቋረጡ ነው። የኒውዮርክ የዓለም ገበያዎች ዛሬም ለሁለተኛ ተከታታይ ቀን ዝግ ሆነው የዋሉ ሲሆን የገንዘብ ገበያዎቹ ለሁለት ቀናት ሲዘጉ በታሪክ ውስጥ በ114 ዓመታት ያሁኑ የመጀመሪያው ሆኗል። ጉዳቱ በስፋት በደረሰበት አካባቢ ያሉ ኢትዮጵያውያን የሚገኙበትን ሁኔታ ለመከታተል ጥረት አድርገናል። ዛሬ ማምሻውን ወደ ኒውጀርሲው ነዋሪ አቶ ዘሪሁን በላይ ደውዬ ሁኔታውን እንዲህ አጫውተውኛል። አይ በአሁኑ ጊዜ ያው አንዳንድ ነገሮች ቅጠል የወደቁ ማጽናት እንዲያ ሆነ ዋናው እንትን እንኳን ትላንት ማታ ነው ያለፈ። ትናንትና ምን ሆነ? ትላንት እንግዲህ ያው ሰሞኑን ወራ እንደነበረው የሀራኬን ስቶርም ሳንዴ ወደኛ አካባቢ የአትላንቲክ ሲቲ ላንድ ፖል ማድረግ ይዋ ነበረ። ከባህሩ ወደ መሬት ውሃውን እና ማደላለቅ ማለት ነው። አጥቦ መልሶ ይዞ ይሄዳል። ሽ አጥቦ አሸዋውን ይወስዳል፣ ቤቶች ያፈርሳል፣ ዛፎች ይጥላል፣ ንፋሱ ኃይለኛ ነው። እንደሱ አይነት ነገሮች ናቸው እንግዲህ የነበሩ። እርሶ ባሉበት አካባቢ ምን ተከሰተ? የት ነው ለመሆኑ እርሶ ያሉት አሁን አሁን ሳውራ ፊላዴልፊያ ነው ያለው ስራዬ ቦታ። የምኖረው ወደ አምሳ አምስት ማይል ከአትላንቲክ ነው፣ ወደ ዘጠና ኪሎ ሜትር አካባቢ ማለት ነው። አዎ እንደዛ ማለት ነው። ግን ትናንት በጣም ይሰማን ነበር ነፋሱ። እሺ ዛፎች ከጓሯችን አሉ። ቤቱ እንዲንቀጠቀጥ ነበር እንደ ፈራ ነው፣ ግን አልሆነም። መብራት ይጠፋል፣ ቤዝመንት ውሃ ይፈሳል የሚል እንትን ነበረን ያው እንግዲህ በዚህ ሀገር የተለመደ ነው። በአካባቢው የደረሰ ጉዳት አለ ያዩት እንዲሁ ጠንካራ ይበረታ ነው። በአካባቢው ያየሁት እንግዲህ ዛፎች ወዳድቀዋል፣ መብራቶች የጠፉባቸው ሰዎች አሉ። ከዛ በተረፈ ግን ያው በወሬ የምንሰማው አንድ ሶስት ሰው ሞቷል ተብሏል። ወደ ግማሽ ሚሊዮን የሚሆን ህዝብ መብራት የለውም ይባላል። የት ነው የሞተው ሞተ የተባለው ሰው? የሞቱት ከአትላንቲክ ሲቲ ከካዚኖው ወደ ታች አንድ ባህሩ ውስጥ አለ። ወደ አዎ፣ ወደ ባሪየር አይላንድስ ማለት ነው። አዎ፣ እሺ። እና እነሱ እንዲለቁ አዋጅ ተነግሮ ነበር። ስምንት መቶ ሰው አውጥተን መጠለያ ያስቀምጠናል ይላሉ። ግን እምቢ ብለው የቀሩ አንድ ሶስት ሰዎች እስካሁን ሞተዋል ይባላል እንግዲህ ብሔራዊ ጦሩም ፍለጋ ተሰማርቷል። አገረ ገዢው ክሪስ ክሪስቲም በጣም ሰዎቹ ባለመታዘዛቸው ምክንያት ሐዘናቸውንና ቁጣቸውን ሲገልጹ ነበረ። ሌሊቱን አዎ በተደጋጋሚ ዛሬም እንዲሁ ጉዳቱ ግን በጣም ትልቅ ነው። አሁንም እንኳን ሄሊኮፕተር ለማሳረፍ አልተቻለም ከውሃው ስለበዛ እና ዝም ብሎ በሰማይ ነው የሚዞሩት ከኢትዮጵያውያን ጋር እርሶ ተገናኝተዋል ወይም በስልክም በአካልም ቢሆን በዚህ በጉዳቱ ውስጥ እና ከጉዳቱ በኋላ? አዎ እንነጋገራለን፣ በስልክም በምንም በአይንም እንተያያለን። እስካሁን ድረስ ኢትዮጵያውያን አካባቢ ጉዳት አልደረሰም፣ አልሰማውም። ዛሬ የስራ ዝግ ነው፣ ፌዴራል መንግስቱ ብዙ መስሪያ ቤቶችም ዘግተዋል። እና እንዴት ወደ ስራ ገቡ? እኔ ትላንትም ስራ ላይ ነው የነበርኩ የእኔ ሀላፊነቴ በአደጋ ጊዜም መውጣት ሆኖ ይጠይቃል። በአደጋ ጊዜም መገኘት ስላለብኝ ኤሴንሺያል ፐርሶኔል የሚባሉ አስፈላጊ ቁልፍ የስራ ክፍሎች ናቸው። ስለዚህ መንገድም አልከለከሉም። መታወቂያ ኢትዮጵያውያኑ በኒውዮርክ ና በኒው ጀርሲ እያደረጉ የነበሩትን ዝግጅት ባልደረባ ያሉላ ከበደ ቀደም ሲል ደውሎ አንዳንዶቹን አነጋግሮ ነበር። የኒው ጀርሲው ነዋሪ ዶክተር አባተማሞ በቤተሰባቸው ያደረጉትን ዝግጅት እንዲህ ነግረውታል። በእኛ ቤት መጠነኛ ዝግጅት አድርገናል። ለአቅማችን ውሃ ገዝተናል። የጠርሙስ ውሃ፣ የመጠጥ ውሃ ውሃም ሊበላሽ ይችላል ተብሎ ስለሚፈራ እሱም እንግዲህ አንድ አስቸኳይ ነገር ነው። በአስታብ የመታጠቢያ ቦታ እንትን ውሃ ሞልተናል ለአንዳንድ ለሽንት ቤት ለምናምን የሚያገለግሉ ገንዳዎችንም መሙላት እና እንደሱ እነሱ አይነት መጠነኛ ዝግጅቶች ማድረግ እና ቤት ውስጥ አንዳንድ ነፋስ በቀላሉ ሊወረውራቸው ይችላል የሚባሉ ከውጭ ያሉ ነገሮችን ለማሸሽ ሞክረናል። በተረፈ እንግዲህ ያው አንዳንድ በቀላሉ የሚበሉ ማቀዝቀዣ የማያስፈልጋቸው ደረቅ ምግቦች እንደ አፕል፣ ሙዝ እና ዳቦ እንግዲህ እንደሱ እንደሱ አይነት ነገሮችን ለማዘጋጀት ሞክረናል። እንግዲህ ሁለት ሶስት ቀናት መብራት ስለሚጠፋ መብራቱ የማቀዝቀዣውንም ስለሚያበላሽ ከዛም ለመዳን የሚደረግ ጥንቃቄ ነው። መብራት ሊጠፋ ይችላል የሚል ስጋት ነው ይሄን የሚያመጣው መብራት ከጠፋ መቀዝቀዝ ያለባቸው ምግቦች ሊበላሹ ስለሚችሉ እነሱ ከተበላሹ ይጣላሉ። ስለዚህ በቀላሉ የማይበላሹ ምግቦችን አዘጋጅቶ ለጊዜያዊ መጠንቀቂያ ለማድረግ ነው። እንግዲህ ትንሽ በረዶ ምናምንም ለመስራት ሞክረናል። በላስቲክ ውሃ እየሞላን ማቀዝቀዣ ውስጥ ከዛ መብራት ቢጠፋ ቢያንስ እሱ ራሱ በረዶ እስከሚሟሟ ድረስ ትንሽ ጊዜ ያስኬዳል። ዩናይትድ ስቴትስን እስካሁን ከመቷት እጅግ የገዘፉ ማዕበሎች አንዷነች በተባለችው ሳንዴ ምክንያት እስካሁን ከታወቀው የህይወት መጥፋትና የኃይል መቋረጥ በተጨማሪ ደርሰዋል በተባሉ ጉዳቶች በመላም ምስራቅ ዩናይትድ ስቴትስ ባሉ አይሮፕላን ጣቢያዎች ላይ በአስር ሺህ የሚቆጠሩ መንገደኞች መንቀሳቀስ አልቻሉም። የመተላለፊያ ወይም የትራንዚት አገልግሎቱም ዝግ ነው። የኒውዮርክ ከተማ የምድር ውስጥ ባቡር መስመሮች በውሃ በመሞላታቸውና ለመጠገንም ቀናት ስለሚፈጅ አገልግሎቱ ፈጥኖ ላይ ከፈት ይችላል እየተባለ ነው። የዋስትና ሰጪ ኩባንያዎች እንደገመቱት የአሁኑ ጉዳት ክፍያ እስከ 20 ቢሊዮን ዶላር ሊደርስ ይችላል። በሌላ በኩል ደግሞ ላለፉት ሶስት ዓመታት ሁለት ቢሊዮን ዶላር ይፈጀ ጥገና እየተደረገለት የነበረው ኒውዮርክ ከተማ ውስጥ የሚገኘው ባለ ሰላሳ ስምንት ፎቁ የተባበሩት መንግስታት ድርጅት ዋና መስሪያ ቤት ሀሪኬን ሳንዲ ትናንት አድርሳበታለች በተባለ ጉዳት ከተሰራው ስራ ብዙ ሳይበላሽ እንዳልቀረ እየተነገረ ነው። የምድር ቤቶቹ ሁሉ በውሃ መጥለቅለቃቸውና ለሙሉ ህንፃ ንጹህ አየር የሚገፋው መሳሪያ መሰበሩ አንድ የድርጅቱ ባለስልጣን ተናግረዋል። ምናልባትም ሰራተኞቹ ነገ ወደ ስራ የመመለሳቸውን ነገር ደርሷል የተባለው ጉዳት አጠራጣሪ አድርጎታል። ባለስልጣኑ ለቪኦኤ በሰጡት መግለጫ የመንግስታቱ ድርጅት መስሪያ ቤት በሚገኝበት ተመሳሳይ ዋተርፍሮንት ተብሎ በሚጠራው ጎዳና ላይ ያለው የኒውዮርክ ዩኒቨርሲቲ ሆስፒታልም በጎርፍ በመጥለቅለቁ ኃይል የተቋረጠበት በመሆኑ እና መጠባበቂያዎቹም ጀነሬተሮች በማዕበል ውስጥ መነሳት ስላልቻሉ በመቶዎች የሚቆጠሩ ህሙማኑን ትናንት ወደ ሌሎች ሆስፒታሎች ለማሸሽ ተገዷል። ነፋስና ዝናቡ በአካባቢው አሁንም እንደቀጠለ ነው። ነገ ገለጥ ብሎ ፀሐይ ከደመና ጋር እየቀላቀለች ልትወጣ ትችላለች ብለዋል የአየር ሁኔታ ተከታታዮቹና ተንባይ ባለሙያዎቹ።